የባህል መድረክ በጀርመን ሀገር ቲዮብ ሉዶልፍ እና ከአባ ጎርጎርዮስ ጊዜ ጀምሮ የመጀመሪያው የአማርኛ ሰዋሰው በአስራ ስድስት መቶ ዘጠና ስምንት እንደ አውሮፓውያን አቆጣጠር ነው የታተመ። በሃንቡርግ ዩኒቨርሲቲ የአፍሪቃና የኢትዮጵያ ጥናቶች የትምህርት ክፍል መምህር ዶክተር ጌቲ ገላ ነበሩ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችው ባለፈው ሳምንት መገባደጃ ላይ በሰሜናዊ ጀርመን የወደብ ከተማ በሆነችው ሃንቡርግ በሚገኝ ዩኒቨርሲቲ በእስያ አፍሪቃ ተቋም ውስጥ የአማርኛ ቋንቋ ትምህርት አሰጣጥ በጀርመን አገር በሚል ሳይንስ የሁለት ቀናት አውደ ጥናት ተካሂዷል። በከፍተኛ ተቋም ደረጃ የአማርኛ ቋንቋ ትምህርት አሰጣጥና የማስተማር ሂደትን በተመለከተ የዘርፉ ባለሙያዎች የተሳተፉበት አውደ ጥናት ሲካሄድ ይህ ለመጀመሪያ ጊዜ እንደሆነም ታውቋል። በዛሬው ዝግጅታችን በአውደ ጥናቱ ተካፋይ የነበሩ የአማርኛ ቋንቋ ጥናት መምህራንን ስለ አውደ ጥናቱ በተለይም ደግሞ በጀርመን ተቋማት ስለሚታየው የአማርኛ ቋንቋ ትምህርት አሰጣ ወጣት መርሃ ግብርንና ታሪኩን እንቃኛለን። መልካም ቆይታ። በጀርመን ሀገር በተለያዩ የከፍተኛ ተቋማት የአማርኛ ቋንቋ ትምህርት ሲሰጥ ዘንድሮ ዘጠና ዘጠነኛ ዓመቱን የያዘ ሲሆን ባለፈው ሳምንት በሰሜናዊቷ የጀርመን ወደብ ከተማ ሃምቡርግ በሚገኘው ዩኒቨርሲቲ የአማርኛ ቋንቋ ትምህርት አሰጣጥ በጀርመን አገር በሚል ለሁለት ቀናት የተካሄደው አውደ ጥናት ለመጀመሪያ ጊዜ እንደነበር ታውቋል። አውደ ጥናቱ የአማርኛ ቋንቋ በጀርመን ሀገር በዩኒቨርሲቲ ደረጃ በትምህርትነት፣ በምርምር ቋንቋነት፣ በማስተማሪያነት መቼ መሰጠት ስለመጀመሩ፣ የቋንቋው ትምህርት አሰጣጥ ያለበት ሁኔታ ምን ይመስላል፣ ይህስ አውደ ጥናት በጀርመን ሀገር እንዲደረግ ለምን አስፈለገ፣ በሚሉ ነጥቦች ላይ የአማርኛ ቋንቋ ጥናት ምሁራን ጥናታዊ ጽሑፋቸውን በማቅረብ መወያየታቸውን የአውደ ጥናቱ አዘጋጅና በዩኒቨርሲቲው የአፍሪቃና የኢትዮጵያ ጥናቶች የትምህርት ክፍል መምህር ዶክተር ጌቲ ገላይ ተናግረዋል። እንግዲህ በአውደ ጥናቱ ላይ መጀመሪያው ሀሙስ ዕለት የቀረበው ፕሮፌሰር አሌሳንድሮ ባውሲ የእንኳን ደህና መጣችሁ ግር አድርገዋል። ተሳታፊዎች በአሁኑ ጊዜ በአውሮፓ ደረጃ በጀርመን ደረጃ የአማርኛ ቋንቋ ትምህርትና ጥናት አስፈላጊነት ከግዕዝ ጋር ጭምር ሆኖ ማለት ነው በምርምርም በማስተማርም እየጎላ መምጣቱን በደንብ አጠንክረው ተናግረዋል። በዚህም መሰረት ከወጣትም ከአንጋፋ ምሁራን ጋርም አብረን በትብብር መገናኘት፣ መነጋገር፣ መወያየት፣ ምርምር ማድረግ፣ የማስተማር ዘዴያችንና አለማችንን መለዋወቅ የሚል ነው በዛ በመግቢያው ቀን የተናገሩት። ከዛ በኋላ እንግዲህ ልዩ ልዩ ጥናቶች ቀርበዋል። ለምሳሌ ፕሮፌሰር ሉድቪግ ጌርሃርድ የሚባሉ የአማርኛ ቋንቋ ትምህርት አሰጣጥ በሀምቡርግ ዩኒቨርሲቲ ዘጠና ዘጠኝ አመት እንደሞላው አድርገው ከተጀመርበት ጊዜ ጀምሮ እስካሁን የነበረውን አማርኛም ይናገራሉ ጠንቅቀው፣ የስነልሳን ባለሙያ ናቸው እንግዲህ በዚህ አውደ ጥናቱ ላይ በተለይ ስነ ግጥምና ዘፈን ለአማርኛ ቋንቋ አሰጣጥ ጠቃሚነቱን ያቀረቡ ይመስለኛል። እና እስኪ ስለሱ ይንገሩኝ። አዎ፣ እንግዲህ እኔ ደግሞ ምንድን ነው ያቀረብኩት፣ ጀርመናውያንን አማርኛ ስናስተምር ለተማሪዎቻችን ደረቅ ሰዋሰው ብቻ ከማስተማር ንግግሩንም፣ ስነ ጥበቡንም፣ ዜማውንም፣ ግጥሙንም፣ አጫጭር ስሞችንም ጨምረን ብናስተምር ተማሪዎች በደስታ ስሜታቸው ጭምር በተመስጦ ጥሩ ይማሩልናል። ወደ ኢትዮጵያም ሄደው ደግሞ ይህንን ልዩ ልዩ የኢትዮጵያን ባህል ትውፊቱን፣ የግጥሙንና የዜማውን ባህል የሙዚቃ መሳሪያውን ጨምረው ራሳቸውም እያዜሙ እየዘመሩ ይማሩታል የሚል ነው። የሁለተኛ ደረጃ ትምህርቱን አጠናቆ ወደ ከፍተኛ የትምህርት ተቋም ከመግባቱ በፊት የሁለት ዓመት የሲቪል አገልግሎት ግዴታ ለመወጣት ስራ ላይ ሳለ በጎርጎሮሳዊው 1990ዎቹ መጀመሪያ አፍሪቃን ብሎም ደግሞ ኢትዮጵያን እንደተዋወቃት የገለጸልን የሴሜቲክ ቋንቋ ተመራማሪ ብሎም አማርኛን አቀላጥፎ የሚናገረው ጀርመናዊው ዶክተር አንድሪያስ ቬተር አማርኛ ቋንቋን ለረጅም ጊዜ በበርሊን ዩኒቨርሲቲ አስተምሯል። በኢትዮጵያም በተለይ በአርጎባ ቋንቋ ላይ ጥናትን አድርጓል። የሀምቡርጉ አውደ ጥናት ጥሩ እንደነበር የሚገልጸው ዶክተር አንድሪያስ በጀርመን ሀገር ከፍተኛ ተቋማት የሚሰጠው የአማርኛ ቋንቋ ትምህርት እየቀነሰ መምጣቱን ሳይገልጽ አላለፈም። አይ ጥሩ ነበር። ማለት እሱ ሰዎች ተሰባስበው መጦ ነበር ለመጀመሪያ ጊዜ ስለተዘጋጀ ጀርመን ውስጥ በጣም እንትን ቀንሷ። በፊት ሶስት ቦታ ነበር የሚሰጠው አሁን አንድ ብቻ ነው የቀረ፣ አሁን ሃምቡርግ ዩኒቨርሲቲ ብቻ ነው የሚቀረው እና አንዱ ጉዳይ እሱ ነበር። ሌላ ደግሞ አንዳንዴ ያቀረቡ ወረቀቶች ስለ ትምህርት ማስተማሪያ ዘዴ ምናምን ዚያነገር ነበረ እንትን የተቀረበ የት የት ነበር የሚሰጠው? አማርኛ ቋንቋ ከዚህ ቀደም በፊት ከሀምቦርድ በስተቀር በሊን ፍሪ ዩኒቨርሲቲ ፍራ ዩኒቨርሲቲ ነበር የሚሰጠው እና ከዛሬ አስር ዓመት ድረስ በማለትም ይሰጥ ነበር። ግን እዛ እኔ በፕሮጀክት በኩ ስራ ስለነበረ ፕሮጀክቱ ሲያልቅ ስራችን ቆመ። ስለዚህ ማስተማር መቀተል አልቻልንም። በሊን ደግሞ አንድ ፕሮፌሰር ፕሮፌሰር ፎክት የሚባሉ ነበሩ። እሳቸው በተለይ በኢትዮጵያ ቋንቋዎች ላይ ትኩረት ይሰጡ ስለነበረ ቶሮጫ ስከወጡ ድረስ አማርኛ የሚሰጡ ነበር እና በዚህ ምክንያት ነው አሁን ሀምቡር የቀረ። ግን እንደው የአማርኛ ቋንቋ ትምህርት መርሃ ግብር እየቀነሰበት ምክንያት ምንድን ነው? አንደኛው ለምሳሌ በፊት የነበሩ ፕሮፌሰር የስሜቴ ቋንቋዎች ባለሙያ ነበሩ። ማለት ቦታው ስሜቴ ቋንቋ ጥናት ጋር የተያዙ ነው። ግን ስሜቴ ቋንቋ ጥናት ውስጥ የተለያዩ አቅጣጫ አሉ። ማለት አሁን በፊት የነበረ ሰውዬው ኢትዮጵያ ቋንቋዎች ላይ ነበር ትኩረት ይሰጡ። ግን በኋላ የመጡ የተኩ ሌላ ቋንቋ አራሜ ቋንቋዎች ላይ ነው ትኩረት የሚሰጡ እና በዚህ ምክንያት ነው ይሄ በስሜቲክ ቋንቋዎች ብቻ ሳይሆን ብዙ ጊዜ አንዳንድ የጥናት ፎኮስ ቦታው ካለው ሰው ጋር ሰውየው ሰው ሲሄድ ወይ ለትሮታ ምክንያት ወይ ወሌና ዩኒቨርሲቲ ሲቀይር እያ በፊት የነበረ ፎኮስ ይጠፋል። ሌላ ነገር ይመጣል። አሁን ሀምቡርግ ደግሞ የከዱሩ ጊዜ ጀምሮ የኢትዮጵያ ጥናት ስላለ እና አማርኛ በባችለርና በማስተር የሆነ ፕሮግራሞች ስላሉ የአማርኛ አስተማሪ አለ የራሱ አሁን ዶክተር ጌቴ ገላይ ነው። ለዚህ ነው ደግሞ በዩኒቨርሲቲ በኩል አሁን እንደዚህ የአፍሪካ ጥናት ወይ የኢትዮጵያ ጥናት በጣም በጣም ደካማ ቦታ ነው ያለው። የዩኒቨርሲቲ ፕሬዚደንቶች ብዙ ጊዜ ትኩረት አይሰጡም። የአማርኛ ቋንቋን በቀላል ዘዴ ለማስተማር የተለያዩ ነጥቦችን አንስተን ተወያይተናል ሲሉ የገለጹት ዶክተር ጌቴ ገላይ በበኩላቸው በጀርመን ሀገር የአማርኛ ቋንቋ ጥናትና ትምህርት ከጥንት ጊዜ ጀምሮ እንደነበር አስረድተዋል። በጀርመን ሀገር ሂዮብልዶልፍ እና ከአባ ጎርጎሪዎስ ጊዜ ጀምሮ የመጀመሪያው የአማርኛ ሰዋሰው በአስራ ስድስት መቶ ዘጠና ስምንት እንደ አውሮፓውያን አቆጣጠር ነው የታተመ። እንዲህ ይህን የአማርኛ ሰዋሰው ኋላም መዝገበ ቃላት አሳትመዋል በጋራ ከአባ ጎርጎሪዎስ፣ ከእውቁ የግዕዝና የአማርኛ ሊቅ ነው የጀርመኑ ሂዮብልዶልፍ የተማረው። ከዛም ጊዜ ጀምሮ እንግዲህ እሱ ስላሳተመው ሌሎቹ ጀርመናውያን በየጊዜው እየተነሱ በአማርኛ በግዕዝ በኢትዮጵያ ታሪክ በኢትዮጵያ ጽሕፈት ላይ ጥናትና ምርምር ያደረጉ ነበር። ከአንድ ሺ ዘጠኝ መቶ አምስት ድረስ ማለት ነው እንደ አውሮፓውያን አቆጣጠር በሺ ዘጠኝ መቶ አምስት እስከ ሰባት በአጼ ምኒልክ ዘመነ መንግስት፣ ጀርመናዊው በዛን ጊዜ የነበረው ንጉሰ ነገስ ዳግማዊ ዊልሄልም የሚባሉት ጠይቀው አማርኛና ግዕዝ መጥተው አለቃ ታየ ገብረ ማርያም በበርሊን ዩኒቨርሲቲ አማርኛና ግዕዝ አስተምረዋል። እና ፕሮፌሰር ሚትሞህ የሚባሉ መጽሐፍትን አሳትመዋል አስተምዋል። ይህን በተመለከተ በሃምቡርግ ዩኒቨርሲቲ ደግሞ የአማርኛ ቋንቋ ትምህርት አሰጣጥ ቆይቶ ነው የተጀመረው። ይኸውም እንደ አውሮፓውያን አቆጣጠር በሺ ዘጠኝ መቶ አስራ ዘጠኝ ሀያ ማለት ነው። የመጀመሪያው መምህርም ወልደ ማርያም ደስታ የሚባሉ ከአንኮበር የመጡ የአማርኛና የግዕዝ ባለሙያ ናቸው። ሳቸው እስከ ሺህ ዘጠኝ መቶ ሀያ አምስት እንደ አውሮፓውያን አማርኛ በዋናነት አልፎ አልፎ ግዕዝም ኦሮምኛም ሰምረዋል። እንግዲህ ከዛን ጊዜ ጀምሮ እኔ አሁን እስካለሁበት ጊዜ ድረስ ወደ አስራ አምስት የሚጠጉ ኢትዮጵያውያን በተለያዩ ጊዜያት አማርኛን የአማርኛን ስነ ጽሑፍ የአማርኛን ቋንቋ ባህሪያት፣ ባህል ለማስተማር ሞክረዋል። በሃምቡርግ ዩኒቨርሲቲ ውስጥ እንግዲህ የአማርኛ ቋንቋ ትምህርት በከፍተኛ ተቋም ደረጃ ሲሰጥ ከአውሮጳውያን ሀገራት መካከል የጀርመን ከፍተኛ ተቋም የመጀመሪያ ነው ይባላል። እንደውም በኢትዮጵያ በከፍተኛ ተቋም ደረጃ እንኳ አይሰጥም ነበር ቋንቋው። የጀርመኑ ከፍተኛ ተቋም ይቀድማል ይባላል እና ይህ ምን ያህል እውነት ነው? አይ እንግዲህ በትምህርት ደረጃ በዩኒቨርሲቲ በኔፕልስ ነው ወይም ናፖሊ፣ ነጋድራስ አፈወርቅ ገብረ ኢየሱስ ናቸው የመጀመሪያው የአማርኛ መምህር ፕሮፌሰር ጋሊና ከሚባሉ ጋር እዛ አስተማሪ በነበሩበት ጊዜ ነው ጦቢያ ወይም ልብ ወለድ ታሪክ የሚባለውንም መጽሐፍ እንደ አውሮፓውያን አቆጣጠር በሺ ያሳተሙት፣ በእኛ በሺ ዘጠኝ መቶ ነው። እና እዛ ቀደም ብሎ ተጀምሯል ግን ስለ አማርኛ ቋንቋ ፈረንሳውያንም ቀደም ብለው እዛ ጀምረዋል። ካሲሚር ሞንዶን ቪዳዬ፣ ማሪዮስ ሼን ኮሄን ማርሴል ኮሄን የሚባሉ ስለ አማርኛ ግጥሞች ስለ አማርኛ ዘፈኖች በብዛት ጽፈዋል። ግን በጀርመን ሀገር በዩኒቨርሲቲ ደረጃ ቀደም እንደነገርኳችሁ በርሊን ከሺ ዘጠኝ መቶ አምስት እስከ ሰባት በሀምቡርግ ደግሞ እስካሁን ያለምንም ማቋረጥ ከሺ ዘጠኝ መቶ አስራ ዘጠኝ ሀያ ጀምሮ እንደ አውሮፓውያን እስካሁን ይሰጣል። ስለዚህ በሀምቡርግ ይኸው እንግዲህ ዘጠና ዘጠነኛ አመቱ ሆኖታል ማለት ነው። የአማርኛ ቋንቋ የአማርኛ ስነ ጽሑፍ የአማርኛ ልዩ ልዩ የኢትዮጵያ ባህል ነባር የምንለው ትውፊቱ ጭምር ሲሰጥ ማለት ነው። እንግዲህ እንደገለጹልኝ የአማርኛ ቋንቋ ትምህርት በሃምቡርግ ዩኒቨርሲቲ ትልቅ ታሪክ ያለው ነው። ሃምቡርግ ዩኒቨርሲቲ ሌላም ታሪክ እንዳለው ነው የሚነገረው። ይኸውም የአፋን ኦሮሞ ቁቤ በዚያው በዩኒቨርሲቲ እንደተወለደ ነው የሚነገረው። ይህንንስ ያውቃሉ አ ምንድን ነው እንግዲህ በአስራ ዘጠኝ መቶ ስልሳዎቹ አካባቢ በርካታ ኢትዮጵያውያን ምሁራን ነበሩ። ዶክተር ሀይሌ ፊዳ፣ እነ አብዱላሂ የሱፍ፣ ግርማ በሻህ የሚባሉ በጣም ትልቅ የቋንቋ ባለሙያ እነ ዶክተር ተሰራ ወንዴ እነዚህ ለትምህርትም ለስራም በመጡ ጊዜ ከነበሩት ምሁራን ጋር በዚያን ጊዜ እዚህ ውይይት ያደረጉ ነበረ እና ፕሮፌሰር ጌርሃርድን በንግግራቸው ጠቅሰውታል። የመጀመሪያውን በላቲን የተጻፈ ቲያትር አብዱላሂ የሱፍ የሚባል ሰውዬ አዘጋጅቶ እንደነበረ፣ የቁቤ ፊደልም ፊደሉ እዚህ ሃምቡርግ መጀመረውን እርግጠኛ አይደለሁም። ምናልባት ሌላው ቦታ ሊሆን ይችላል። ግን በዛን ጊዜ እነዚህ ሰዎች ያን ሀሳብ ዘው እንደነበረ እሳቸውም ጠቅሰዋል። እኔ ግን ስለ ዝርዝሩ ብዙ የማውቀው የለኝም። ዶክተር ጌቲ እንደገለጹት እዚሁ ጣቢያችን አቅራቢያ በሚገኘው ኮሌን ከተማ አካባቢ ነዋሪ የሆኑትና በጀርመን መከላከያ ሚኒስቴር የቋንቋዎች ቢሮ ውስጥ በአማርኛ ቋንቋ ላይ የሚሰሩትና አንዳንድ ትምህርትን የሚሰጡት አቶ ሰዒድ መሐመድ በዚሁ አውደ ጥናት ላይ ተሳታፊ ነበሩ። በወርክሾፕ ላይ የተደረገ የነበረ በተለያየ ሰዎች አቀረ ጽሁፎቻችንን አቅርበናል። እኔም አንድ ጽሁፍ አቅርብ ያለሁኝ መልመጃዎችን እና መጽሐፎቹ እንዴት መሰራት አለባቸው አማርኛ ለጀርመንኛ ቋንቋ ተናጋሪዎች እንዴት መሰራት አለባቸው በሚለው ላይ ነው ስንወያይ የነበረው እና ከተለያየ አንግል ተነግሯል ከድሮ አማርኛዎች ከአዲስ አማርኛዎች ሙዚቃዎች እና ግጥሞች እና ሙዚቃዎች የአማርኛ ሙዚቃዎች ለውጭ ሀገር ሰዎች የሚስማሙ አማርኛዎችን ማዘጋጀት ነው። ይሄንን በተመለከተ እንዴት እንሰራለን በሚለው ላይ ተነጋግረናል። በቅርብ ጊዜ አንድ መጽሐፍ ይወጣል ብለን እናስባለን። በተለይ ለጀርመኖች ቀለል ባለ መንገድ ከኢትዮጵያውያኖች ጋር መግዛቢያ ሊሆናቸው በሚችል መልኩ ማለት ነው። በወልቂጤ ከተማ ወደ አምስት ዓመት በመኖራቸው ጉራጌኛ ቋንቋን የተማሩት እና በጉራጌ ማህበረሰብ ባህል ቋንቋ ላይ ከፍተኛ ጥናትን ያካሄዱት ሌላው የአማ የአማርኛ ቋንቋ ተመራማሪ ጀርመናዊው ዶክተር ሮኒ ማየር የሃምቡርጉ አውደ ጥናት ተሳታፊ ነበሩ። ዶክተር ሮኒ በአዲስ አበባ ዩኒቨርሲቲ ከዶክተር አንድሪያስ ቤተር ጋር ለአመታት ጥናትን አካሂደዋል። በአሁኑ ወቅት በፓሪስ በሚገኘው ኤናልኮ ዩኒቨርሲቲ የአማርኛ ቋንቋ አስተማሪና የስነ ልሳን ተመራማሪ ናቸው። አውደ ጥናቱ ይላሉ ዶክተር ሮኒ በመቀጠል ማለት የአንቡ ጥናት አንዱ በጣም አስፈላጊ ነው። ምክንያቱም በአሁኑ ጊዜ የአማርኛ ትምህርት በዩሮፕ ሚሊን የሚመስል ነው፣ የቀነሰ ይመጣል። ሀፍ ማለት ያው አማርኛ በአፍሪካ ዲፓርትመንት ስር ነው የሚሆነው፣ ግን በዛ ስር ውስጥ ሆኖ ያው ቅሜታ ወይ ሚናው የቀነሰ ይመጣል። ማለት ዱሮ በላይፕሲግ ዩኒቨርሲቲ፣ በከርን ዩኒቨርሲቲ፣ በበርሊን ዩኒቨርሲቲ፣ በማይንስ ዩኒቨርሲቲ የተለያዩ ሌሎቹም ትንንሽ ዩኒቨርሲቲ ነበሩ በጀርመን አማርኛ ያሰሙ የነበሩ። አሁን ደግሞ አንዱ ቀረ ለማለት የቻለ እሱ ሀምቡርግ ዩኒቨርሲቲ። በሌላም ቦታም ተመሳሳይ ነው። በእንግሊዝ አገር ስዋስ የሚባለው ትልቅ ድርጅት ያለ ረጅም ጊዜ አማርኛ ነበረ፣ ኦፍ የተጀመረ ከዛ በኋላ ዴቪድ ፕሪያ ቦታን ያገባ እሱ ወደ ጡረታ ሲወጣ አማርኛ ተተወል ማለት ይቻላል። ማለት አሁን ሶማሊ አስተማሪ አማርኛ ያስተምራል እንጂ ደንበኛም አስተማሪ የለም። ስለዚህም በዩሮብ አንጻር ዩኒቨርሲቲ ረገት የአማርኛ ትምህርት የቀነስ ይመጣል። በሌላ በኩል ደግሞ የሀበሾች የአማርኛ ተነጋሪ ቁጥር እየጨመረ ይመጣል ማለት በስደት ወይም በተለያዩ ሌላ ምክንያት ወደዚህ ይመጣሉ። ጀርመናዊያን ወይም ሌሎች ዩሮፓውያን ደግሞ ወደ ኢትዮጵያ ይሄዳል። አማርኛ ለመግባባት በጣም ያስፈልጋቸዋል። ግን የትምህርት ድል በጣም አነስተኛ የመጣ ነው እና ይሄ እንዴት እንደሆነ ለማወያየት ደረግ ተከፍተ ብያን። ሁለተኛ ነገር ደግሞ አማርኛ ስንማር መስፈርቶች ብዙ የለም የጋራ ማለት ነው ማለት በሀምቡርግ ዩኒቨርሲቲ የራሱ መስፈርት አለ፣ የመልኮ የራሱ መስፈርት አለ፣ ሌላ ዩኒቨርሲቲ ስንገባ የራሱ መስፈርት አለ እና አሁን ይሄ እንደ ጀርመንኛ ወይም እንደ ፈረንሲኛ ወይም እንደ ሌላ ቋንቋ እንደ ሁለተኛ ቋንቋ ሲማር መስፈርት ች ተራ ተስማማል እና ለትምህርት እድል መሰጥ ብቻ ሳይሆን፣ አሁን ለምሳሌ ሰው አማርኛ መማር ሲፈልግ ክጎን ክጎን ሌላ ነገር ያስፈልገዋል። ለምሳሌ ንባብ ለውጭ አገር ሰዎች የሚሆነው ንባብ ወይም ቃላት ለመማር የሆነ የሞባይል አፕ ወይም ቀላል የሆነ መስክ በቃላት እነዚህ አይነት ተመሳሳይ ነገር ለበደፊቱን አበደን ለምን ሰራ ተስማማል። ቋንቋ የሰው ልጅ የማንነት መገለጫ ነው ያሉት የአውደ ጥናቱ ዋና አዘጋጅ ዶክተር ጌቲ ገላዬ በመጨረሻ ሌላው ስለዚህ ምንድን ነው ኢትዮጵያ ውስጥ በአሁኑ ጊዜ የአማርኛ ቋንቋ በጣም በጣም ደረጃው እየቀነሰ፣ በእንግሊዘኛ ቃላት እየተዋጠ አንዳንድ ትምህርት ቤቶችም አማርኛ ተማሪዎች እንዳይማሩ እየተከለከለ ነው። ይሄ በጣም በጣም በጣም ያሳዝናል። የሰው ልጅ ማንነት መገለጫ ሂሳብ ማለት ነው እና ፈረንጆች እንደዚህ አድርገው ለአማርኛ ቋንቋ ለአማርኛ ስነ ጽሁፍ፣ ለአማርኛ ዘፈኖች ና ግጥሞች ትኩረት ሰጥተው እንደዚህ በዩኒቨርሲቲ ደረጃ ትምህርት እያደረጉ እያለ እኛ በሀገራችን ክብር አለማግኘቱ በጣም በጣም ያሳዝናል። ከጀርመን ብዙ ልንማረው የምንችለው በዩኒቨርስቲዎች ደረጃ ቋንቋን መማር በቋንቋና በስነ ጽሁፍ ላይ ጥናትና ምርምር ማድረግ ለተማሪዎቻችን ለሀገራችን ለቋንቋውም ትልቅ ክብርና እድገት ስለሆነ ምሁራንና ተማሪዎች በጥሞና ይሄን አስበው በቀና መንፈስ እንዲማሩ ጥናትና ምርምር እንዲያደርጉ መልእክት ለማስተላለፍ እፈልጋለሁ። እኔም በጣም አመሰግናለሁ። የአስናቀች ወርቁ የስለሺ ደምሴ ሙዚቃዎች በሃምቡርግ ዩኒቨርሲቲ የአማርኛ ቋንቋ ተማሪዎች የቋንቋ እውቀታቸውን ከሚያጎለብቱበት መገልገያ መካከል እንደሆነ ተመልክቷል። አድማጮች፣ እኔም የዕለቱን ዝግጅቴን በጋሽ አበራ ሞላ እራም ሳለ ሙዚቃ እዚህ ላይ ያጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።